የሶማሊያ ፕሬዚዳንት መሐመድ አብዱላሂ በአልሸባብ ላይ ከሚካሄደው ውጊያ አንጻር ይበልጥ ድጋፍ ለማግኘት ጭምር መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አስታውቀዋል። ፕሬዚዳንቱ አዲስ አበባ የገቡት በሞቃዲሾ ጥቃት ከተፈጸመ ከቀናት በኋላ ነው። ኢትዮጵያ ከዚህ በፊት እንዳደረገችው ጦርዋን ወደ ሶማሊያ ትልክ እንደሆነ ግን የውጭ ጉዳይ ሚኒስቴሩ ቃል አቀባይ አላረጋገጡም። እስክንድር ፍሬው ዝርዝር አለው። በሞቃዲሾ የደረሰው የሽብር ጥቃት በመቶዎች የሚቆጠሩ ንጹሃን ዜጎችን ሕይወት በቀጠፈ በቀናት ውስጥ ነው የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ ወደ አዲስ አበባ የመጡት። በኢትዮጵያ በነበራቸው የአንድ ቀን ተኩል ቆይታም ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ከሌሎች ከፍተኛ ባለስልጣናት ጋር መወያየታቸው ተገልጿል። አንዳንድ ዓለም አቀፍ ዘገባዎች እንዳሉት ጉብኝታቸው አልሸባብን ከመዋጋት አንጻር የኢትዮጵያን ድጋፍ ለማግኘት ያለመ ነው። ኢትዮጵያ የአፍሪካ ህብረት ላሰማራው የሶማሊያ የ ሰላም ማስከበር ተልዕኮ ወታደሮች ካዋጡ አገሮች አንዷ ናት። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለአሜሪካ ድምጽ ሲናገሩ ፕሬዝዳንቱ ከጠቅላይ ሚኒስትሩ ጋር ያደረጉት ውይይት በአልሸባብ ላይ ከሚደረገው ዘመቻ አንጻር የበለጠ ድጋፍ እየተጠየቀበት ጭምር ነው። አልሸባብ ላይ የሚካሄደው የተጠናከረ ወታደራዊ ዘመቻ ኢትዮጵያን ድጋፍ ጠይቀዋል። ኢትዮጵያ አሁን የምትገልጸው ድጋፍ ዓለም ወታደሮቿን በማሰማራት ገልጻለች። የሰላም አስከባሪ ኃይል ዛለ የሶማሊያ የጸጥታ ማውቀር እንዲጠናከር ድጋፍ ታደርጋለች። በሁለቱ ሀገሮች መካከል ያለውን ፖለቲካዊ ኢኮኖሚ ግንኝት ለማጠናከር ጥረት እያደረገች ነው። ፕሬዚደንቱ ከዚህ በፊት ኦፊሴላዊ ጉብኝት አድርገዋል። አሁንም ቆይታ አድርገዋል ና ይሄ የሰሞኑ የሳቸው የአዲስ አበባ ቆይታ ኢትዮጵያና ሶማሊያ የዲፕሎማሲያዊ ግንኙነት ጥንካሬ ማሳያ ተደርጎ ሊወሰድ ይችላል። ጉብኝቱን አስመልክተው የወጡ ዘገባዎች እንዳሉት ፕሬዝዳንቱ በአልሸባብ አሰቃቂ ጥቃትና በተከተለው የሕዝብ ቁጣ ምክንያት ለአጣዳፊ መፍትሄ እየተንቀሳቀሱ ነው። አልሸባብን ለአንዴና ለመጨረሻ ጊዜ መደምሰስ በሚልም ጥቃት ለማካሄድ እየተዘጋጁ መሆኑን ዘገባዎቹ ጠቅሰዋል። እናም ከዚህ በፊት ጦሯን ወደ ሶማሊያ ያስገባችውን ከአልሸባብም ጋር በቀጥታ የተዋጋችውን የኢትዮጵያን ድጋፍ መጠየቃቸውን አመልክተዋል። ይህንን ያረጋግጡ እንደሆነ የጠየቅኳቸው ቃል አቀባዩ አቶ መለስ አለም ጠቅለል ያለ ምላሽ ነው የሰጡት። እንግዲህ አልሸባብ ላይ ወታደራዊ ዘመቻ ዓለም አቀፍ ማህበረሰብም ግንባር ፈጥሮ እየሰራ ያለው ረጅም ጊዜ አስቆጥሯል። ወታደራዊ ዘመቻ ተጠናክሮ እንዲቀጥል ይፈለጋል። የሶማሊያ መንግስት የበለጠ መደገፍ፣ የጸጥታው መዋቅሩ እንዲጠናከር የማድረግ ስራ፣ ሁሉንም ነገር በወታደራዊ ዘመቻ ስለማትጨርሰው የሶማሊያን ኢኮኖሚያዊና ማህበራዊ መሰረተ ልማት እና ማዋቀር የማጠናከር ስራ ትኩረት ተሰጥቶት ሲሰራ የቆየ ነገር ነው። በዚህ ጉብኝትም እሱኑ የበለጠ ለማጠናከር ውሳኔ የተደረሰበት ተደርጎ ሊወሰድ ይችላል። ለአንዴና ለመጨረሻ ጊዜ በአልሸባብ ላይ ጥቃት መክፈት የሚለው እዚህ ላይ መታከል ይችላል። እንግዲህ እንደዚህ አይነት ተቀጽላ ያስፈልገው አላስፈልገው እስክንድር አንተ ልትወስደው ትችላለህ። ግን ይሄ ቀደም ሲል የነበረ ወታደራዊ እንቅስቃሴ ያለ የበለጠ አጠናክሮ መቀጠል ያስፈልጋል። በተለይም በዚህ ጥቃት በርካታ ንጹሃን ዜጎች ተገለዋል። የሶማሊያ ህዝብ ከሞቃዲሾ እስከ ባይደዋ ከኪስማዩ ጆሃር እና ብለት ወይን ትልቅ ቁጣ ተቀስቅሷል። ሰላማዊ ሰልፍ ሁሉ በመውጣት ሰልፍ ሁሉ በመውጣት እየተገለጸ ነው። ህዝቡ አልሸባብ ምን አይነት ባህሪ እንዳለው ምን አይነት ጨካኝ ቡድን እንደሆነ ያቃል። ይሄንን በተግባር አሁን ደግሞ ያረጋገጠበት ሁኔታ ስለሆነ በመንግስትም በኩል ህዝቡን በተሻለ ሁኔታ ቀስቅሶ ይሄንን ኃይል ለመዋጋት ይፈልጋል። ለዚህም የጎረቤት ሀገሮችን ጨምሮ ያለም አቀፉ ማህበረሰብን ድጋፍ ይፈልጋል እና ከዚህ በፊት የተጀመረው ወታደራዊ እንቅስቃሴ ተጠናክሮ እንዲቀጥል እንደሚያስፈልግ የሚገልጽ ውሳኔ ተደርጎ መወሰድ አለበት፣ ለአንዴና ለመጨረሻ ጊዜ የሚለው። ኢትዮጵያ ከዚህ በፊት አልሸባብን ለመውጋት ጦሯን አስገብታ እንደነበር ይታወቃል። ወደ ሶማሊያ አሁን በአሚሶም ስር በሰላም አስከባሪ ኃይል ስር ወታደሮች አሏት። ነገር ግን ከዛ በተጨማሪ ወታደሮች ለመላክና ከአሚሶም ጋር የሶማሊያ መንግስት ከአሚሶም ጋር የሚያደርገውን ውጊያ ለመቀላቀል እቅድ አላት። እንዲህ አይነት ጉዳዮች ተነስተዋል፣ በዝርዝር በፕሬዚዳንቱና በኢትዮጵያ ጠቅላይ ሚኒስትር መካከል በነበረው ውይይት ማለት ነው። ጉዳዩ የሚመለከታቸው ሌሎች ዘርፎች አሉ። እነሱ ማናገር ተገቢ ይመስለኛል። እንደ አውሮፓውያን አቆጣጠር ጥቅምት 14 በሞቃዲሾ የደረሰውን የሽብር ጥቃት ተከትሎ ኢትዮጵያ ያደረገችው ሰብአዊ ድጋፍም ለሶማሊያው ፕሬዚዳንት ወደ አዲስ አበባ መምጣት አንደኛው ምክንያት መሆኑን ቃል አቀባዩ አብራርተዋል። የኢትዮጵያ መንግስት ሰባት ቶን የመድኃኒት እርዳታ አድርጓል። የመድኃኒት እርዳታ መቼ ማለት ነው? ከሳምንቱ መጨረሻ ላይ ባለፈው ሳምንት መጨረሻ ላይ ከጥቃቱ በኋላ ከጥቃቱ በኋላ ድጋፍ ካረጉ አገሮች ውስጥ ኢትዮጵያ ዋነኛዋ ናት። የመድኃኒት ድጋፍ ብቻ አለ የምትደረገው? የሕክምና ባለሙያዎችም ሄደው የሶማሊያ ዜጎችን የጥቃቱ ሰለባዎችን እንዲያክሙ እየተደረገ ነው ይሄ ትልቅ የወንድማዊ መልእክት የሚያስተላልፍ ነው እና ፕሬዚደንቱ በዚህ ስሜታቸው መነካቱን ገልጸዋል። በኢትዮጵያና የሶማሌ ህዝቦች መካከል ያለውን ግንኙነት ወደ ህዝብ ለህዝብ ትስስር የሚለውጠው ነው። በየትኛውም ሀገር መካከል ያለ ግንኙነት በጣም ዘላቂ የሚሆነው በህዝብ ለህዝብ መካከል እንደዚህ አይነት በጎ ግንኙነት ሲኖር ነው እና ለዚህም ምስጋናቸውን ገልጸዋል። አንደኛው ምክንያት እሱ ነው። ምክንያት የመጡበት አንደኛው ምክንያት እና ያነሱት ጉዳይ የኢትዮጵያ መንግስት የኢትዮጵያ ህዝብ በዚህ አይነት ፈታኝ ሁኔታ ውስጥ ላሳየን አጋርነት ወገን ተኛ ወገን ተኛነት ምስጋናችንን እንገልጻለን ብሏል። የኢትዮጵያ አየር መንገድ ወደ ሶማሊያ ሲበር ከ20 ዓመት በኋላ የመጀመሪያ ጊዜ ነው። ይሄም ሌላኛው ልዩ የሚያደርገው ጉዳይ ነው። በደስታ ነው የተቀበሉት። ብዙ እዛ አካባቢ የነበሩ የሶማሊያ መገናኛ ብዙሃን፣ የሶማሊያ ማህበራዊ ሚዲያ ገጾች ላይ ማንበብ የሚቻለውም እሱ ነው። የፐብሊክ ዲፕሎማሲው ስራ እርዳታውን ይዞ ሲሄድ ማለት ነው። አዎ፣ እርዳታውን ይዞ ሀኪሞቹን ይዞ የኢትዮጵያ አየር መንገድ ሄዷል። የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ ከኢትዮጵያ በተጨማሪ በአገራቸው ለሚገኘው የአፍሪካ ሕብረት የሰላም አስከባሪ ኃይል አሚሶም ወታደሮች ባዋጡ ሌሎች ሀገሮችም ጉብኝት አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።